ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ነው። ከረዳት ፕሮፌሰር አሰፋ ጋር የተደረገ ውይይት የኢትዮጵያ የሚኒስትሮች ምክር ቤት ማኅበራዊ ጉዳዮችን፣ መልካም አስተዳደርንና ሪፎርምን፣ ፋይናንስንና ኢኮኖሚን የሚመለከቱ ሦስት የሥራ ዘርፎችን ከፍቶ ባለሥልጣናትን የሾመው በሥራ ብቃት እንጂ በኢህአደግ ውስጥ ለተካተቱት አራት ድርጅቶች እንደ ጠበል መርጨት የሥልጣን ድርሻ ለማከፋፈል አይደለም ሲሉ በኢትዮጵያ የጠቅላይ ሚኒስትር ጽሕፈት ቤት የሕዝብ ግንኙነት ሚኒስትር ዴታ አቶ ጌታቸው ረዳ እንደተናገሩ ይታወሳል። በኢትዮጵያው የሲቪል ሰርቪስ ዩኒቨርሲቲ በፌዴራል ሕገ መንግሥት ዙሪያ ረዳት ፕሮፌሰር ዶክተር አሰፋ ፍስሐ ግን ከመርህ አንጻር ሲታይ በኢህአደግ ውስጥ የተካተቱት አራት ድርጅቶች እኩል ናቸው ተብለው የሚታሰቡ እንደ መሆኑ መጠን አራቱንም ድርጅቶች ወደ ከፍተኛው የመንግሥት አካል የማምጣት ጉዳይ ይታያል ብለዋል። ከዚያም አልፎ የኢህአደግ በሥልጣን ላይ የሚቆይ ከሆነ የሊቀመንበርነቱ ሥልጣን በአራቱ ድርጅቶች መካከል መዘዋወር አለበት ሲሉም ዶክተር አሰፋ አስገንዝበዋል። ዶክተር አሰፋን ያነጋገረቻቸው አዳነች ፍሳዬ ናት። ቃለመጠየቁ ይቀጥላል። ዶክተር አሰፋ ፍስሐ በመጀመሪያ፣ ለትብብሮና ና ለጊዜው እናመሰግናለን። እንግዲህ የማህበራዊ ጉዳዮችን፣ መልካም አስተዳደርና ሪፎርምን፣ ፋይናንስንና ኢኮኖሚን የሚመለከቱ ሶስት የስራ ዘርፎች እንዳሉ ይታወቃል። ምክትል ጠቅላይ ሚኒስትርና የትምህርት ሚኒስትር ደመቀ መኮንን የማህበራዊ ዘርፎን ይመራሉ። አቶ ሙክታር ከድር በምክትል ጠቅላይ ሚኒስትርነት ማዕረግ የመልካም አስተዳደርና የሪፎርም ዘርፍን እንዲያስተዳድሩ፣ የሲቪል ሰርቪስንም በሚኒስትርነት ማዕረግ እንዲያስተባብሩ፣ ዶክተር ደብረጽዮን ገብረ ሚካኤል ከመገናኛና ኢንፎርሜሽን ሚኒስትርነታቸው በተጨማሪ የካቢኔውን የፋይናንስና የኢኮኖሚ ዘርፍ በምክትል ጠቅላይ ሚኒስትርነት ማዕረግ እንዲከታተሉ ተሾመዋል። በእነዚህ ዘርፎች ወይም ቦታዎች ላይ ያሉት ግንዛቤ እንዴት ነው? እንግዲህ ከበፊቱ አነጻጽረን እንደምናየው በቀድሞ ጠቅላይ ሚኒስትር በህይወት ህይወት በነበሩበት ዘመን እንደሚታወቀው ጠቅላይ ሚኒስትሩ ከዛ አንድ ምክትል ጠቅላይ ሚኒስትር ነበር የተለመደው አሰራር። በአሁኑ ደረጃ የአሁኑ ያህል ተለቅ ያለ ስልጣን ባይሰጣቸውም በመጠንም ቢሆን በምክትል ጠቅላይ ሚኒስትርነት ቀደም ባሉ ጊዜያትም አንድ ሁለት ሰው እንደነበሩ የሚታወስ ነው። ግን የአሁኑ ምንድን ነው ከጥልቀቱና ከተሰጠው ስልጣን አንጻር ሰፊ ልዩነት ነው ያለው። በመንግስት በኩል በተለያየ ጊዜ የተሰጠው መግለጫ መሰረት ይሄ የመንግስትን ስልጣን በተለይ የአስፈጻሚውን ስልጣን የበለጠ ውጤታማ ለማድረግ በእኛ ሀገር ነባራዊ ሁኔታና የሌሎች ሀገሮችን ልምድ በማየት ወደዚህ ደረጃ ደርሰናል የሚል ነው መንፈሱ። ይሄ ማለት የጋራ የሆነ ውሳኔ ወይም ኮሌክቲቭ ዲሲሽን ሜኪንግ በተግባር ለማዋል የታሰበን የሚመስለው በተለይ በቅርቡ አንዱ በመንግስት ባለስልጣን ይገልጹት እንደነበረው ይሄ በድርጅቶች መሀል ጸበሌ መርጨት ወይም የማዳረስ ጉዳይ ሳይሆን ብቃት ማዕከል ያደረገ የመንግስትን ስልጣን የተሻለ ውጤታማ ማድረግ ያለመ ዓላማ ነው የሚል ነው። እንግዲህ እዚህ ላይ መታየት ያለበት ነገር ምንድን ነው? የመንግስትን ስልጣን ውጤታማ ማድረግ የበለጠ የተሻለ የገባውን ቃል ማስፈጸም መቻል አንድ ትልቅ ነገር ነው። ከውጤት ተግባር ላይ ከመዋል እና የመንግስትን አቅም የማስፈጸም አቅም የተሻለ ከማድረስ አንጻር ብዙም የሚያከራክር ላይኖር ይችላል። ግን የህገ መንግስቱ መንፈስ ያየነው እንደሆነ በአንድ በኩል ይሄ መንግስት አቅም ኖሮት በህገ መንግስቱና በፖሊሲ ደረጃ የተቀመጡ ነገሮች ማስፈጸም አንዱ ነገር ሆኖ ኢህአደግ አራት ድርጅቶች ነው ያሉት እስካሁን ድረስ አጋር ድርጅቶች የሚላቸውን ለጊዜዋ ቆይተን በኢህአደግ ውስጥ አራት ድርጅቶች እንዳሉ ይታወቃል። እና በመርህ አንጻር እነዚህ አራት ድርጅቶች እኩል ድርጅቶች ናቸው ተብለው ነው የሚታሰቡት። ቢሆንም ግን ላለፉት ሀያ አመታት እንደሚታወቀው ሁሉም በዋናው ሊቀመንበር ደረጃ የቆየው የህወሀት አመራር ነው። የአሁኑ ለየት የሚያደረገው ምንድን ነው? አራቱም ድርጅቶች ወደ ከፍተኛው የመንግስት አካል የማምጣት ጉዳይ ይታያል። ይሄ አቅም ብቻ መሰረት አድርጎ ነው የሚለው ነገር ብዙ የሚያከራከር ነው የሚመስለኝ ምክንያቱም የምንከተለው የፌዴራል ስርዓትና የህገ መንግስቱ መንፈስ ምንድን ነው? እነዚህ አራት ድርጅቶች፣ እንዲሁም ደግሞ ብሔር ብሔረሰብና ህዝቦች የምንላቸው በህገ መንግስቱ በተለይ በህገ መንግስቱ ዋና መስራች ወይም የቃል ኪዳኑ አካላት የፖለቲካ ቃል ኪዳኑ አካላት ተደርገው የሚወሰዱት በፊት ኢትዮጵያ ውስጥ ለረዥም ጊዜ የቆየው የእርስ በርስ ጠሩነት መነሻ አድርጎ የሚያስቀምጠው ህገ መንግስቱ ስልጣን እና ሀብት ፍትሀዊ ባልሆነ መንገድ በተወሰነ ህብረተሰብ ክፍል ስለቆየ ነው፣ የማንነት ጥያቄ መፍትሄ ስላላገኘ፣ እነዚህ ነገሮች ተዳምረው ለረዥም ጊዜ በእርስ በርስ ጦርነት ቆይተናል። ይሄ ህገ መንግስት ግን ይሄ እንዳይደገም የፌዴራል ስርዓትን በተግባር ላይ በመዋል ለማስፈጸም እንዲሁ ዋና ዋና መሪዎችን ያስቀምጣል። ከእነዚህ መሪዎች አንዱ የኢትዮጵያ ውስጥ የሚገኙት የተለያዩ ብሔረሰቦች የራሳቸውን በአካባቢያቸውን ከማስተዳደር በተጨማሪ በተለያየ እርከን የሚገኙ የመንግስት አካላት ላይ ተመጣጣኝ ውክልና እንዲኖራቸው ህገ መንግስቱ ያዛል። ስለዚህ ጠበል ማዳረስ አይደለም የሚለው በተወሰነ መልኩ አይቲንክ መሻሻል የሚያስፈልገው ነው። እነዚህ አራት የኢህአደግ ድርጅቶች እስካሁን ድረስ አራት ናቸው ቢባልም በአመራሩ በኩል ከፍተኛው አመራር በኩል በህወሓት እጅ ስለቆየ አሁን የዋናውን ሊቀመንበርነት በደቡብ የኢህአደግ ዊንጉ ቢይዘውም ሌሎቹ አንደኛው ዋናው ምክትል እና ሌሎቹ ደግሞ በምክትል ጠቅላይ ሚኒስትርነት የተቀመጡት ሰዎች ከሶስቱም ቀሪዎች ድርጅቶች የመሆናቸው ጉዳይ በአንድ በኩል የአራቱም ኢህአደግ ግንባር አባላትም ወደ እኩል ደረጃ የማምጣትም አድርጌ ነው የማይሆን በኢትዮጵያ ፖለቲካዊ ሁኔታ ወይም ነባራዊ ሁኔታ ይሄ በምንም ተአምር ዋጋ ያለውም ሊባል የሚችል አይደለም። ሕገ መንግስቱም ይሄው ነው የሚለው ለእርስ በርሱ ጦርነት መነሳትም ዋና ምክንያት የነበረውም ይሄ ነው። አሁን እንግዲህ ኢህአደግ አባል ድርጅቶች እኩል ናቸው የምንል ከሆነ የተሻለ እኩልነታቸውና የስልጣን መጋራታቸው ሊረጋገጥ የምችለው በከፍተኛው የመንግስት አካል እርከን ውስጥ እስከተወከሉ ድረስ ነው። ይሄ ስልጣን ደግሞ አንኳሩ የመንግስት ስልጣን ነው። ይሄ ብቻ ነው ማለት አይደለም። በህግ አውጪ ደረጃ መወከል አለባቸው፣ ተወክለዋልም። በዳኝነቱ ስርዓት መወከል አለባቸው፣ ተወክለዋልም። በሲቪል ሰርቪሱም እንደዚሁ መወከል አለባቸው፣ ተወክለዋልም። ከዛም ባለፈ በሌሎች አስፈላጊ የመንግስት አካላት ላይ መወከል አለባቸው። ይሄ ልየት የሚያደርገው ምንድን ነው? ከፍተኛው የመንግስት ስልጣን በአስፈጻሚ ውስጥ ያለው ከፍተኛው የመንግስት ስልጣን እነዚህ አራት ድርጅቶች የመያዛቸው ጉዳይ በኢህአደግ ውስጥ ትክክለኛ እኩልነት ለማረጋገጥ በሚደረገው ጥረት ላይ ትልቅ እድገት ወደፊት አድርጌ ነው የማየው፣ በተግባር በደንብ የሚፈጸም ከሆነ ማለት ነው። እና እንግዲህ በህገ መንግስቱ ደረጃ ይሄ የበለጠ ውክልና አስገኝቶላቸዋል የሚል እምነት አሎት ማለት ነው። እንደኔ አመለካከት ማለት የመንግስትን አቋም የተሻለ ማስፈጸም የሚችለው የአቅም ጉዳይ እንደተጠበቀ ሆኖ፣ ይሄ ግን ይሄ መርህ በአሁኑ ባለፈው ሁለት ወር ወይም አንድ ወር ተኩል በተለያዩ መንግስት ኃላፊዎች ላይ ሲገለጽ ስላልሰማሁት ነው እና ትንሽም ግራ ስለሚያገባኝ ነው እንደኔ አመለካከት ይሄ የስልጣን መጋራት ጉዳይ በፀበልነቱ ብቻ አደለም መታየት አለበት ባይ ነኝ። እነዚህ አራት የኢህአደግ ድርጅቶች በአግባቡ በከፍተኛው መንግስት ስልጣን ላይ የመወከል ና ያለመወከል የኢትዮጵያ የፖለቲካ አሰራር ወደፊት አንድ እርምጃ የመውሰድ ያለመውሰድ ጉዳይ አድርገን ማየው በሚቀጥለውም እንዲያውም ከዚህ ባለፈ እንግዲህ የድርጅቱ በኢህአደግ ደረጃ በቅርቡ የተወሰነው በቀድሞ ጠቅላይ ሚኒስትር ካለፉ በኋላ አንድ የኢህአደግ አመራር ከ ሁለት ጊዜ በላይ ወይም ከአስር ዓመት በላይ አይቆይም የሚል ነው። እኔ ከዚህም በላይ አንድ ስቴፕ ሊወሰድ እና ለወደፊቱ ሊታሰብ የሚገባው ነገር የሚመስለኝ የሊቀ መንበርነቱ ጉዳይ ከሁለት ጊዜ በላይ በአንድ ሰው ወይም በአንድ አመራር አይቆይም ማለት ብቻ ሳይወሰን የሊቀ መንበርነቱ ነገር ወደፊቱ እንደ አቅጣጫ ኢህአዴግ ተጠናከረው ሊቀጥል የሚፈልግ ከሆነ በእነዚህ አራት ድርጅቶችን ማሽከርከር መቻል አለበት የሚል እምነት ነው ያለኝ። እኔ ሮቴት ማድረግ አለበት በአሁኑ ሰዓት እና በሚቀጥለው ምርጫ ምናልባት ኢህአደግ አሸንፎ በክቡር ጠቅላይ ሚኒስትር ደሳለኝ ኃይለማርያም የሚቆይ ከሆነ ይሄ አመራር በሚቀጥለው ላይ ለውጥ የማይመጣ ከሆነ በኢትዮጵያ ፖለቲካ ስርዓት ውስጥ አመራሩ ወደ ሌላ የኢህአደግ አባል ድርጅት መዞር አለበት። ይሄ የእኩልነታቸው ጉዳይ በተግባር ሊረጋገጥ የሚችለው ይሄ ነገር ሲኖር ብቻ ነው እንጂ ከአራቱም በአንዱ ድርጅት ለረዥም ጊዜ ስልጣን በመያዝ እና በአንድ ግለሰብ ላይ በማቆየት እኩልነቱ አብዛኛው ኢትዮጵያ በሚያየው መልኩ ማለት ነው እንግዲህ በከፍተኛው የፖለቲካ ሊቁ ምናልባት ይሄን ያህል ትልቅ ለውጥ ላያመጣችል ይሆናል ግን በአብዛኛው የህብረተሰብ ክፍል እይታ እኩልነት የሚረጋገጠው እነዚህ ነገሮች እየተሻሻሉ ሲሄዱ ነው የሚል እምነት ነው ያለኝ። ማለት ኢህአዴግ በስልጣን እስከቆየ ድረስ አራት ድርጅቶችን ያቀፈን እንደመሆኑ መጠን በአራት ድርጅቶቹ እየተቀያየሩ ሮቴት እያደረጉ ማለት ነው ሮቴት እያደረጉ ማስተዳደሩ የበለጠ ይሆናል ነው የሚሉኝ ያሉት የበለጠ እኩልነታቸው የተረጋገጠ ይኖራል ብዬ ነው የማስበው። ምክንያቱም አሁን ሂስቶሪካሊ እንግዲህ ግልጽ ነው ህወሀት እስከ ቅርብ ጊዜ ድረስ የበላይነቱ የማይዝ ጉዳይ ለሁሉም ሰው ግልጽ ነው። ትግሉን የመጀመሩ ጉዳይ፣ የተሻለ አመራር ብቃት ስለመኖር ጉዳይ ወዘተ ተብሎ ሊጠቀስ ይችላል። አሁን ግን የነበረው ነባር አመራር እንግዲህ በዚህ በመተካካት ምክንያት እያስረከበ ነው ያለው እና ከዚህ በኋላ የሲኒየር ጉዳይና የኢንጂኒየር ጉዳይ ነገር የሚቀጥል ነገር አይመስልም። የተሻለ ብቃት በአራቱም ድርጅቶች በተወዳዳሪ የሆነ ብቃት ጉዳይ ይኖራል ተብሎ ነው የሚሳሰበው። ስለዚህ ይሄ ካለ ደግሞ ያው ሊቀመንበርነቱም ይሁን ምክትል ሊቀመንበርነቱ በእነዚህ ብቃትን ማዕከል ባደረገ ግን በቂ የሆነ ውክልናም ከማረጋገጥ አንጻር እነዚህ ሁለት መርሆዎች አብረው የሚታዩ ነገሮች ናቸው። የህገ መንግስቱ መንፈስም ይህን ያዛል ባይ ነኝ። እንግዲህ ወደ ቅድሙ በምክትል ጠቅላይ ሚኒስትር ማዕርግ ወደሚለው ስልጣን ከተመለስን ልዩነቱ ምን ይመስሎታል በዋናው ምክትል ጠቅላይ ሚኒስትርና በሁለቱ የምክትል ጠቅላይ ሚኒስትር ማዕረግ የሚለው ራሱ እንዴት ይታዩታል ልዩነቱ ምንድን ነው እኔ እንግዲህ በዚህ ጉዳይ ብዙ ካለመጠይቆችም ጽሁፎችም ለማየት ሞክሬ አለሁ በአንድ በኩል ይሄ አንድ ምክትል ጠቅላይ ሚኒስትር ነው ያለው የሚለው አባባል ህገ መንግስቱን መሰረት ያደረገ ክርክር ነው የሚመስለኝ እንግዲህ ህገ መንግስቱ አንድ ብቻ ነው ባይልም በአጠቃላይ የምክትል ጠቅላይ ሚኒስትር አካባቢ በሚጠቅሱት አንቀጾች ሰባ አራት ሰባ አምስት ሰባ ስድስት አካባቢ በህገ መንግስቱ መሰረት አንድ ምክትል እንደሚኖር ያመላከተው ነገር አለ ስለዚህ ምናልባት በምክትል ጠቅላይ ሚኒስትር ማዕረግ ተብለው ሁለቱ የተጨመሩት ሌሎች ሰዎች እንግዲህ በህገ መንግስት መሰረት ምክትልነት የምክትል ጠቅላይ ሚኒስትር እኩያ ስልጣን አይደሉም፣ ከዛ ያነሱ ናቸው የሚለው ነገር ምናልባት መልዕክት ሊያስተላልፍ እየፈለገ የሚመስለው አንድ ነገር ግን ግልጽ ነው። አሁን በተቃዋሚዎችም በኩል ይቀርብ የነበሩ የተለያዩ አስተያየቶች እና በኢህአደግ በኩል አሁን ወደ አንድ መስመር መምጣቱ ነገር የሚያሳየው አንድ ምክትል ብቻ ነው ያለው የሚለው ነው። ከዛ ባለፈ ግን በይዘት ደረጃ የቋንቋ አጠቃቀም ጉዳይ ያለው ነው። በይዘት ደረጃ ከሄድን ግን በምክትል ጠቅላይ ሚኒስትር ማዕረግ ያሉት ሁለት ሰዎች ዶክተር ደብረ ጽዮንና አቶ ሞክታር የመልካም አስተዳደሩን ዊንግ የሚመሩት የሆዲድ ሊቀመንበር ወይ ምክትል ሊቀመንበር፣ በይዘት ደረጃ በኮንት የስልጣኑን ይዘት ካየን ይሄን ያህል በአንዱ ምክትል ጠቅላይ ሚኒስትርና በምክትል ጠቅላይ ሚኒስትር ማዕረግ የተቀመጡት ሁለት ሰዎች ላይ መካከል ያለ የስልጣን ይዘት ካየን ይሄን ያህል አንዱ ካንዱ ያንሳል የምንለው ነገር አይደለም። እንዲያውም ካልን የመልካም አስተዳደር ሪፎርምን የሚመሩት የተገበረው አቶ ሞክታር የያዙት ስልጣን አሁን የተሰጣቸው ስልጣን ከተተገበረ በአገሪቱ የፖለቲካ ለውጥና የሪፎርም ሂደት ውስጥ በጣም ትልቅ አዎንታ ላይ መጣ የሚችል ስልጣን ነው። ለምን ቢባል አገሪቱ በአሁን ደረጃ ኢህአደግ በራሱ በተለያየ ጊዜ በሚያወጣቸው መግለጫዎች ሙስና በሀገሪቱ ውስጥ እየተጠናከረ እየመጣ እንደሆነና ይሄ ለመቀጠል እንደሌለበት በተለያየ ጊዜ ሲናገር እንሰማለን። ሁለተኛ መሬት መሬትና መሬት ነክ በሆኑ ጉዳዮች በከተሞች አካባቢ ከፍተኛ ችግር እንዳለ ይነገራል። ኢንቨስትመንት አካባቢ እንደዚሁ አንዳንድ ልክ ያለያዙ ነገሮች እንዳሉ ያሳያል። የውጭ ሀገር ኢንቨስትመንትም ይሁኑ ከሀገር ውስጥ ያሉት ነገሮች እነዚህና እነዚህም በተያያዙ ጉዳዮች በተመለከተ ሰፊ ለውጥ እንደሚያስፈልግ አዳዲስ የስራ አመራሮችና ለውጦችም እንደዚሁ ከሌሎች ሀገሮች እየተወሰዱ መተግበር እንዳለባቸው በዚህም ደረጃ አንዳንድ ሙከራዎች ቆይተዋል። አለፉት ስድስት ሰባት አመታት የተፈለገው ያህል ግን ሊሄድ አልቻለም። ስለዚህ ይሄንን ሪፎርም በአጠቃላይ መልካም አስተዳደር በማስፈን ደረጃ የፍትህ ሰዓቱን ጨምሮ ማለት ነው እንግዲህ በዚህ በኩል ከፍተኛ ሚና ሊጫወት የሚችል ነው። ይሄ ሴክተር የመልካም አስተዳደር ሴክተር ማለት ነው። እና በዚህ ደረጃ ኢህአደጉ ከፍተኛ ለውጥ ማምጣት ከቻለ፣ በአብዛኛው በህብረተሰቡ የሚታዩት ችግሮች የመቅረፍ ያለመፍረት ጉዳይ ነው የሚመስለኝ። እና ከሌሎቹ የምክትል ጠቅላይ ሚኒስትር ወይም ምክትል ጠቅላይ ሚኒስትር ማዕረግ ውስጥ ካሉት ያነሰ ስልጣን ነው የምለው ነገር አይደለም። የሌላውም እንደዚሁ በኮሚኒኬሽን ዘርፍ በኢኮኖሚው እና በመሳሰሉት ዘርፉ ያሉት ስልጣኖች እንደዚሁ ከሌሎቹ ዘርፎች በይዘት ደረጃ ካየን የሚያንስ ነገር አይደለም እና ይህንን ደምረን ስናየው የቃላት ጉዳይ ካልሆነ በስተቀር በይዘት በኮንተንት ደረጃ በሁለቱም መካከል ይሄ ነው የሚባል ለውጥ የለም። አንድ እንደ እንደ ህግ ባለሙያ ልለው የሚችለው ነገር ኦፍኮርስ፣ በአሁኑ ሰዓት ጠቅላይ ሚኒስትሩ መወከል ቢያስፈልግ፣ ለምሳሌ በተለያየ ምክንያት ወደ ሌላ ውጭ ሀገርም ሲሄዱ ወዘተ ወዘተ ምናልባት መወከል ያለባቸው ለአንዱ ምክትል ጠቅላይ ሚኒስትር ሊሆን እንደምችል ብዙም ከራካሪ ላይሆን ይችላል። ከዛ በተረፈ ግን የስልጣን ይዘቱ ካየን ይህን ያህል መሰረታዊ ልዩነት አለው የምለው ነገር ያለ አይመስለኝም ነ በሌላ በኩል ደግሞ አንዳንድ ሰዎች ምን ይላሉ? በእርግጥ ይሄ የጋራ አመራር አይነት ዝንባሌ ያለው ነው። አሁን ያለው አስተዳደር ግን ለኢትዮጵያ የጋራ አመራር የጋራ አስተዳደር ሳይሆን አንድ ጠንካራ ሰው የሚወጣበት ነው። የሚሻሉ የሚል ሰዎች አሉ። በዚህ ላይ ምን አመለካከት አለዎት? ከታሪክም አንጻር የኢትዮጵያ ፖለቲካ ሁኔታ እንግዲህ አሁን ካለው ካለፉት ሀያ አንድ ና ሀያ አመታት ኢህአዴግ ወደ ስልጣን ከመጣ ብቻ ሳይሆን ወደ ኋላም ተመልሰን ካየን የኢትዮጵያ የፖለቲካ ችግር ዋናው ምንጭ ስልጣን በማዕከል የመጨምደዱ ና የመያዝ ጉዳይ ነው። ስለዚህ ከዚህ አንጻር አንድ ጠንካራ ብቃት ያለው ሰው ወደ ላይ መውጣት ለስርዓቱ ለጊዜው አደገኛ ላይሆን ይችላል በድርጅት ደረጃ የሚሰራው ስራ ህይወት እስካለው ድረስ ከዚህ በተረፈ ግን ይሄ እንደ ሎንግ ራንድ በረዥም ጊዜ መታየት ያለበት ጉዳይ። ሚኒስትሮች አሉ። የሚኒስትሮች ምክር ቤት አለ። የተወካዮች ምክር ቤት አለ። ሌሎችም የመንግስት አካላት አሉ። ሁሉም እነዚህ ተቋሞች ተጠናክረው ከፖለቲካ ፓርቲ እና በመንግስት መካከል ግልጽ ልዩነት ኑሮ እነዚህ የመንግስት ተቋሞች ተጠናክሮች ወጥተው እና ውጤታማ የሆነ ስራ ሲሰሩ ነው እንጂ የተሻለ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ሊኖር የሚችለው። የግድ አንድ ጠንካራ ሰው በማውጣት የኢትዮጵያ ፖለቲካ ስርዓት መንገድ ይይዛል የሚል እምነት የለኝም። እኔ በተቋሞች ላይ መገንባት በተቋሞችና በዲሞክራሲያዊ ስርዓት ግንባታች ላይ ማተኮር ለኢትዮጵያ ፖለቲካ ስርዓት የተሻለ መረጋጋት ድል ይፈጥራል ብዬ ነው የማስበው። እና አንድ ግለሰብ የግድ መውጣት አለበት ቢወጣ እኔ ፐርሶናል ችግር የለኝም፣ ግን የአንድ ግለሰብ ተጠናክረው የመውጣት በቀሪዎቹ አመራሮችና በቀሪዎቹ የመንግስት ተቋሞች ላይ ጤነኛ ነገር ያመጣል ብዬ አላስብም። የሌሎቹ አካላት የመሟሸሽ የመዳከም አደጋም አብሮ ሊመጣ ይችላል። ከዛም ከታሪካችን አንጻር ደግሞ ስልጣን በተወሰኑ ግለሰቦች ወይም በአንድ ግለሰብ በተጠናከረው ቁጥር የፖለቲካ ስርዓቱ አደጋ የሚወድቅ አጠረም በዛም ችግር ውስጥ የሚገባ መሆኑ ግን ከታሪክ የምንረዳው ነገር ነው እና ይሄ እንደ እኔ እንደ እኔ የመንግስት ምክር ቤት ተጠናክሮ፣ የሚኒስትሮች ምክር ቤት ተጠናክሮ ቢወጣ እሱን ለመቆጣጠር ደግሞ ስርዓቱ በህገ መንግስት የተቋቋመው ተቋም የተወካዮች ምክር ቤት በአስፈጻሚው ላይ በቂ ክትትልና ቁጥጥር እና የእርምት እርምጃ እየወሰደ ሲሄድ የተሻለ የስልጣን ግንኙነትና ተዋረድ ይኖራል። ስለዚህም የተሻለ የፖለቲካ ስርዓት ይኖራል ብዬ ነው ማስበው እንጂ በግለሰብ ደረጃ እንደዚህ ማተኮሩ እኔ ብዙም ጥሩ ውጤት ያመጣል ብዬ አላስብም በበኩሌ። እሺ፣ እንግዲህ ዶክተር አሰፋ ፍስሐ፣ ውይይታችን ከማብቃታችን በፊት ለማለት የሚፈልጉት ነገር ካለ እስካሁን ያልተጠቀሰ ያልተጠቀሰ? እንግዲህ እኔ በበኩሌ እስካሁን ድረስ ያልተነሳም ይመስለኝ በአዲሱ የመንግስት የለውጥ አሰራር ላይ በምክትል ጠቅላይ ሚኒስትር ማዕርግ ኃላፊነት ውስጥ የገቡት ሰዎች እንጂ የሕዝብ ተወካዮች ምክር ቤት አባል ስለመሆናቸው አለመሆናቸው እርግጠኛ የሆነ መረጃ የለኝም። ግን ፓርላማንታዊ ስርዓት ውስጥ አንዱ በጣም ወሳኙ መርህ ምንድን ነው? አስፈጻሚው ለሕዝብ ተወካዮች ምክር ቤት ተጠሪና ተጠያቂነት አለበት። አስፈጻሚው በምክር ቤት ነው የሚሾመው። ምክር ቤቱ አስፈጻሚውን በየጊዜው ይከታተላል። አሰራሩን በተመለከተ የሚስተካከል ነገር ካለ እንዲስተካከል ያዛል። ያም ካልሆነ ደግሞ ምክር ቤቱ በአስፈጻሚው ላይ አስፈላጊ የሚመስለውን እርምጃ የመውሰድ ስልጣን አለው። ይሄ ቮት ኦፍ ኮንፊደንስ የምንለው ማለት ነው። የተለመደ ፓርላመንት አሰራር ነው እና ለጊዜው ምናልባት ይሄ ነገር የተፈጠረው በድንገት የቀድሞ ጠቅላይ ሚኒስትር በበሽታ ምክንያት ህይወታቸው በማለፉ ስለሆነ በጊዜው አሬንጅመንቱ ምናልባት ችግር ላይ ፍጥር ይችል ሆናል። ግን በአጠቃላይ እንደ መርህ መታሰብ ያለበት የህዝብ ተወካዮች ምክር ቤት አባል ያልሆነ ሰው በዚህ ደረጃ ከፍተኛውን የመንግስት ስልጣን መስጠት ይቻላል ወይ የሚለው አይ ቲንክ ኢን ዘ ሎንግ ራን መታሰብ ያለበት ነው የሚመስለኝ። ምክንያቱም ይሄ ስልጣን ዞሮ ዞሮ ለህዝብ ተወካዮች ምክር ቤት ተጠሪ መሆን አለበት። ይሄ ህዝብ ተወካዮች ምክር ቤት ተጠሪ እንዲሆን ደግሞ አንድ ሰው እዛ የምክር ቤት አባል መሆን አለበት። እኔ እስከማውቀው ድረስ ሁሉም በተለይ ሁለቱም በምክትል ጠቅላይ ሚኒስትር ማለት የተሸሙት ሰዎች የህዝብ ተወካዮች ምክር ቤት አባል ስለመሆናቸው እርግጠኛ አይደለሁም እና እሱ በአሰራርም ደረጃ እስካሁን ብዙ ማከራከሪ ሆኖ ተነሳም፣ ግን አይ ቲንክ ሊታሰብበት የሚገባ ነገር ነው የሚመስለኝ። አሁን ያመጡት እንግዲህ ዋና ጥያቄ ይመስለኛል። በእርግጥ በፓርላመንታዊ አስተዳደር በተለያዩ ሀገሮች፣ ገና በማደግ ላይ ባሉት ሀገሮችም ቢሆን ይሄ ቮት ኦፍ ኮንፊደንስ ያሉት የመሳሰለ ስራ አስፈጻሚውን በቮት ኦፍ ኮንፊደንስ ለማውረድም የሚሞክሩበት ሁኔታ አለ። እኛ ጋ ግን እስካሁን ባለው በታሪካችን እንዲህ አይነት ነገር አልተለመደም እና እንዲህ አይነት ነገር ሊከናወን ይችላል የሚል እምነት አለት ቢያንስ በቅርቡ በኢትዮጵያ እኔ በቅርቡ ይሄ ይሆናል አልልም። ግን እንደ መርህ ሊከተሉት ሊያስቡበት የሚገባ ነው። ለምንድን ነው በቅርቡ ሊሆን የማይችለው? አንደኛ የኢትዮጵያ ፓርላመንታዊ ስርዓት በጣም ለየት ያሉት ነገሮች አሉት። አንዱ ምንድን ነው? በአስፈጻሚው እና በምክር ቤቱ መካከል ያለውን የስልጣን እርከን ካየን እስካሁን ድረስ እኔ የታዘብኩት ማለት ነው፣ አራት ምርጫዎች ተካሂደዋል። በእነዚህ አራት ምርጫዎች ውስጥ ያየሁት ምንድን ነው? በኢህአዴግ ውስጥ ከፍተኛው የፖለቲካ አመራር የሚመደበው በአብዛኛው በአስፈጻሚውን እንጂ በምክር ቤት አደለም፣ የሚመደበው ካነጻጸርን ማለት ነው። እስካሁን ድረስ ለምሳሌ ኢህአዴግ ሊቀመንበር እና ምክትል ሊቀመንበር በብዛት በሚኒስትሮች ምክር ቤት ጠቅላይ ሚኒስትር እና ምክትል ጠቅላይ ሚኒስትር ሆነው ይሾሙና በምክር ቤት ደረጃ የሚሸሙት ሰዎች ፖለቲካል ስልጣናቸው ያየ እንደሆነ ከእነዚህ ሰዎች ያነሱ ነው ወደ ምክር ቤት የሚመደቡት። በሕገ መንግስቱ ካየን ደግሞ ሕገ መንግስቱ የሚያዘው የሚኒስትሮች ምክር ቤት ሲቋቋም በምክር ቤት ነው የሚጸድቀው፣ በህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት የአስፈጻሚውን ስራ ይከታተላል። የአስፈጻሚውን ስራ ሲከታተል እና የማያስደስት ነገር ካገኘ፣ በሕግ መሰረት ያልሄደ ነገር፣ በፖሊሲ መሰረት ያልሄደ ነገር ካየ የህዝብ ተወካዮች ምክር ቤት በአስፈጻሚው ላይ እርምጃ የመውሰድ ስልጣን አለው። ይሄ በሕገ መንግስቱ በግል ተቀምጧል። በመርሁ ደረጃ ከፍተኛው የፖለቲካ ስልጣን ያለው በምክር ቤት ላይ ነው። በተግባር ያየን እንደሆነ በኢህአደግ ከፍተኛው አመራር ውስጥ ያለው በአስፈጻሚው ነው እንጂ በምክር ቤት ውስጥ አይደለም። ስለዚህ ከፍተኛው የፖለቲካ ስልጣን ውስጥ ያላቸው ኢህአደግ አመራሮች በምክር ቤት ውስጥ ካሉት ካወዳደርን በካድሬ ደረጃ እንኳን ብናይ ከፍተኛው የካድሬው አመራር በአስፈጻሚው ደረጃ፣ ቀጥሎ ያለው አመራር ደግሞ በተወካዮች ምክር ቤት ነው እና እንዴት አድርጎ ነው የተወካዮች ምክር ቤት የበላዮቹን ለመቆጣጠር የሚችለው የሚለው በጣም ገና ያልተመለሰ እንቆቅልሽ ነው የሚመስለኝ ለወደፊቱ ተወካዮች ምክር ቤት ማጠናከርም ኢህአዴግ የሚያስብ ከሆነ አንዱ ማስተካከል ያለበት ነገር የሚመስለኝ ይሄንን ነው። ተወካዮች ምክር ቤት ጠንካራ የፖለቲካ አመራር ያላቸው ሰዎች እንደ አስፈጻሚው እንደሚመደበው ሁሉ ምክር ቤቱም በጣም ወሳኝ ነውና ለዲሞክራሲያዊ ስርአት ግንባታ። የኢትዮጵያ ህዝብ እኮ የሚወከለው ሆነም አነሰን በዛ አሁን በምክር ቤት ነው፣ በሌላ አይደለም የሚወከለው። ይሄ ምክር ቤት የዲሞክራሲ ስርዓት ዋናው ውክልና የሚያሳይ የሚንጸባረቅበት ተቋም ነው እና ይሄ ተቋም መጠናከር አለበት። ይሄ ካልተጠናከረ በስተቀር አስፈጻሚው በአግባቡ በስርዓቱ በህገ መንግስቱ በሚያዘው መሰረት ማስኬድ አለማስኬድ ራሱ አደጋ የሚፈጥር ነው የሚመስለኝ። እሺ እንግዲህ ዶክተር አሰፋ ፍስሐ ለሰጡን ሰፊ ማብራሪያ በጣም እናመሰግናለን። እኔም ይህንን ማብራሪያ እንድሰጥ እድል ስለፍታችሁኝ አመሰግናለሁ።